በሰሜን ወሎ ከተሞች ከሁለት ሳምንታት በፊት በተጀመረው ተቃውሞ ምክንያት በከተሞቹ እስካሁን ውጥረት መንገሱን ነዋሪዎች ለአሜሪካ ድምፅ ገልጠዋል በወልዲያ በቆቦ በመርሳን የንግድና የሥራ እንቅስቃሴ መቋረጡን ትምህርት ቤት መዘጋቱንም ጨምረው ነዋሪዎቹ ተናግረዋል ጽዮን ግርማ ዝርዝሩን ይዛለች ከአስር ቀናት በፊት በወልዲያ ከተማ የጥምቀት በዓልን በማክበር ላይ እያሉ የተገደሉ ሰዎችን በጸሎት ለማሰብ በዛሬው ዕለት በወልዲያ ከተማ የጧፍ ማብራት ሥነ ሥርዓት እያከናወኑ ባለበት ወቅት ሌላ ተኩስ እንደተከፈተባቸው በወልዲያ ከተማ ያነጋገርናቸው ነዋሪዎች ይናገራሉ። ስማቸውንና ማንነታቸውን እንድንደብቅ ድምፃቸውንም እንድንቀይር የጠየቁን አንድ የወልዲያ ከተማ ነዋሪ የዛሬውን የከተማውን ሁኔታ በተመለከተ የአይንማኝ መሆናቸውን ጠቅሰው ያስረዳሉ። ከየዛሬው ሁኔታ የነበረው ህዝቡ የጧፍ ፕሮግራም ነበረው ጧፍ ማለት የሻማ ፕሮግራም ማለት ነው እና ያን እያበራ በሚሄድበት ሰዓት ከዛ በምንሄድበት ሰዓት እንዳለ ከየት መጡ አልተባለም። አድማ በታኞች መጡና መሀላችን ላይ የትይና ዳ ከዛ ወጣቱም የነበረው መዛውንቱ ምናምን አለ ልክ ተያይገቡ ገብቶ ትርምስ ምስ ጠፍቶ ወጣ እና በጥይት የተመጣ ሲማሉ ያመልጧ መልቷ። ከዛ ከተማው ላይ በመንት እንዳለ ከዚህ በፊት መከላከያ ይወጣ ተብሎ መከላከያ እንዲወጣ ተደርጎ ነበረ። አሁን ከየት መጣ እንደተባለ አይታወቅም። እንዳለ መጥቶ ከተማው እንዳለ መከላከያ ወረረው። ወጣቱም ልክ በሚወጣበት ሰዓት በቃይ ብሎ ወደ ተራራ በሚሮጥበት ሰዓት ጫካ ለጫካ ብሎ ሲረርጣቸው ብሉ ዋሉ። ያው አሁን ላይ ነው ሁሉም በየቤት ነው ያለው። ሰው በሰላም አይንቀሳቀስም። ምን አይለም። በዚህ ግጭት በወልዲያ እስካሁን ቁጥሩ በይፋ ተጣርቶ ያልተነገረ የሰው ሕይወት መጥፋቱን የገለጹት እኚሁ ነዋሪ ከዛም ቀን ጊዜ ጀምሮ በከተማ ውስጥ ውጥረት እንደነገሰ ነዋሪውም በጠፋው የሰው ሕይወት ምክንያት በቁጣ ላይ መሆኑን ተናግረዋል። በሌላ በኩል ከቆቦ ከተማ ቀጥሎ ቅዳሜ ዕለት በመርሳ ከተማ በተከሰተው የመርሳ ከተማ ተቃውሞና ግጭት አምስት ሰዎች መገደላቸውንና ንብረት መውደሙን መዘገባችን ይታወሳል። በዛሬው ዕለት ያለውን ሁኔታ በተመለከተ አንድ የመርሳ ከተማ ነዋሪ አነጋግረን ነበር። እርሳቸውም ስማቸውን እንዳንገልጽና ድምጻቸውን እንድንቀይር ጠይቀውናል። ዛሬ ያው ጧት ወጥቼ ነበረ እንዲ ከተማውን ለማየት ሰዎችንም ለመጠየቅ ሐዘንም ለመድረስ። ቤቱ ከፈቶ ድርጅቶችንም የሉም፣ መስሪያ ቤትም የለም። ሰው ይንቀሳቀሳል። አንዳንድ ጉዳይ እንደዚህ ደግሞ ከደሴ ቤተ ምናምን እንዲህ የሚያልፉ መንገደኞች በእግራቸው ሻንጣ ምናምን ተሸክሞ ሲያልፉ ምናምን ታያለች። ሌላው ጸጥታ ነው። ወታደሮቹ አሉ፣ አልፎ አልፎ ቁጭ ቁጭ ብለዋል። የሚፈልጉትን ሰው ዝም ብለው ይይዛሉ። ከዚያ በኋላ ወደት እንደሚወስዷቸው አላወቁም። በመርሳ ከተማ የተገደሉ ሰዎች ቀብር እየተፈጸመ መሆኑን የገለጹት ነዋሪው በተጨማሪም የቆሰሉ ሰዎች በሆስፒታል በሕክምና ላይ እንደሚገኙ ገልጸውልናል። በከተማው ከሰው ህይወት መጥፋት በተጨማሪ ንብረት በቃጠሎ ወድሟል። በመርሳ ከተማ ላለፉት አርባ ሁለት ዓመታት ነዋሪ እንደሆኑ የተናገሩት አቶ ገብረ መድን ወልደ አናንያ በቅዳሜው ግጭት የመኖሪያ ቤታቸውና የንግድ ድርጅቶቻቸው ከተቃጠሉባቸው ነዋሪዎች አንዱ መሆኑን ገልጸውልናል። ከምንም በላይ የሚያሳዝነው የሰው ህይወት መጥፋቱን ይላሉ። መርሳ እንግዲህ እኔ በስሳ ስምንት ዓመተ ምህረት ጀምረ የተቀመጥኩት በልጅነት ነው። አርባ ሁለት ዓመት ተቀምጨበታለሁ። ሲቀመጥበት ግን ከማንም በላይ እንደ ልጁ እንደ ወንድሙ እንዳባ ሰባት እንደ አጎት አርጎ ነው በደንብ የሚሰራተው። እኔም ወዷቸዋል። በዛ ነው። እንደዛ ሲሆን ግን በእውነቱ እኔ ቤቱን በመቃጠል እኔ ድሮም ገንዘብ አምኛላት። ስለዚህ ትንሽ ለአለመቃጠሉም ሰው ይሄ ሰው ያደግ መሆን ብለው የጠየቁ ሰዎች ነበሩ ብለውኛል። እኔ እንደሚሉም ደግሞ ዋና ቁም ነገር ግን ይህን ነገር ሲፈጠር

ከመርዛና ከመርዛ አካባቢ ነው ሰርቸ ለብቻ ነው የሰራት። እንግዲህ የማንም ከሴሽን ተከፍሽን አላውቅም። እግዚአብሔር በሚያውቀው ግን፣ ይሄ እንዴት ነው እንዲህ ሊፈጠር የቻለ የሚለው ጉራሴ እንደ እቆረቁረዋለሁ። እንደው በጣም የሚያሳዝነው በእውነት እንደሆነ ከምንም የሌለበት እንደ ሰውነት ደግሞ ያሳዝናል። በተያያዘም ተቃውሞና ግጭት ከተቀሰቀሱበት ሰባት ቀናት የተቆጠረው የቆቦ ከተማ ዛሬም ጸጥ ብሎ መዋሉን የንግድም ሆነ የስራ እንቅስቃሴ አለመኖሩን ያነጋገርናቸው ነዋሪዎች ገልጸዋል። ከወጣትና ከሀገር ሽማግሌዎች የተመረጡ ቡድኖች ሁኔታው እንዲረጋጋ የታሰሩ እንዲፈቱ መጠየቃቸውን ገልጸውልናል። ውጥረቱን ለማርገብ ሊያነጋግሯቸው የባዕዴ ጽህፈት ቤት ኃላፊ የሆኑት አቶ አለም ነው መኮንን ወደ ከተማዋ ገብተው የነበረ ቢሆንም ወጣቶቹ ቁጭ ብለው ለመነጋገር ፈቃደኛ እንዳልሆኑ ገልጸውልናል። ከገባም በኋላ ሽማግሌዎችና የአካባቢው ወጣቶች በመሆን ወጣቱን ለማነጋገር አንድ ላይ ተወሰነ። ወጣቱ ስቴዲየም እስከሚገባበት ድረስ አቶ ገድ አንዳርጋቸው መምጣታቸውን ነበር የሚያውቀው። ከተወሰኑ ደቂቃዎች በኋላ ከሽማግሌዎች አቶ ገድ እንዳልመጣና አቶ አለምነህ መኮንን እና ሌሎች ባለስልጣናት የዚህ አካባቢ ተወላጆች የክልልና የፌዴራል ባት ስርአት እንደመጡ ተነገረ። ወጣቱ አይ አቶ አለምነህ እኛን ሊወክል አይችልም፣ አቶ አለምነህ እኛን ጥያቄ መሆነ መለስ ስለማይችል እሱ አይሰበስበንም፣ ገብ ይምጣ ብሎ ወደፊት በመሄድ ወደ ፖሊስ ጣቢያ ወደ ከተማ ወጣ ከሽማግሌዎቹ ጋር ማን ነው ወደ ከተማ ከገባ በኋላ ቀጥታ አካሄዱ ነው ያደረገው፣ ወደ ፖሊስ ጣቢያው ነው። ከተማ ጸጥታ እስር ቤቱ ማለት ነው። ፖሊስ ጣቢያው ጋር ሄደ። ፖሊስ ጣቢያው ጋር ሄዶ በሰላማዊ መንገድ ነው የጠየቀው። ድምፅ አላሰማም። ቁጭ አለ። ወጣቶች አስር ተመረጡ። አስሮቹ እናንተ ጠይቁልን የታሰሩት ናስፈቱልን የሚል ነበር። አጠቃላይ የሰሜን ወሎ ሁኔታ በተመለከተ የክልሉን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁንን ማምሻውን አነጋገራቸው ነበር። በወልዲያ በቆቦ እና በመርሳ የጠፋው የሰው ህይወትና የቆሰለው ሰው ቁጥር ምን ያህል እንደሆነ ጠይቂያቸው ነበር። ለተነሳው ግጭቶቹ ተከስተዋል ከጠቀሷቸው ቦታዎች በሁሉም በአጋጣሚ ግጭቶቹ በተከሰቱበት ጊዜ ሰው ህይወቱና አካል ላይ ጉዳት ደርሷል። ንብረትም ወድሟል። ዝርዝሩን የተደራጀውን በሚቀጥሉት ጊዜት እንሰጣለን። ግን ዋናው ጉዳይ በሞተ ሰው ቁጥር ላይ መነጋገር ሳይሆን በእንደዚህ አይነት ግጭቶች የጠፋው የሰው ህይወት ምንም ይሁን ምን፣ ስንትም ይሁን ስንት አላስፈላጊና በእጅጉ የሚያሳዝን ነው ይሄንን ጉዳት ለመቀነስ ሰፊ ጥረት ተደርጓል። የሆነ ሆኖ ግን የሰዎች ህይወት ጠፍቷል። አሁንም እየተሰራ ያለው ግጭቱ እንዳይሰፋና ሰላማዊ ሁኔታ እንዲሰፍ አቶ ንጉሱ እንግዲህ የሰው ህይወት እንዳሉት ቁጥሩ መቼም ለመረጃና ለታሪክም መቀመጥ ስላለበት ነው። በዚህን ያህል ጊዜ በዚህን ግጭት ወቅት ይህን ያህል ሰው ሞተ የሚለው የሰው ህይወት መጥፋት ቁጥሩ ዋጋ ስላለው ነው፣ ለሞቱባቸው ሰዎችም ይሄን ጥያቄ ደጋግመን የምናነሳው። ሆኖም ግን እንግዲህ ይሄ ግጭት እንዳይሰፋና የሞት ቁጥር እንዲቀንስ ስራ እየተሰራ ነው ይሉናል በተደጋጋሚ የምናነጋግራቸው እርስዎን ጨምሮ የመንግስት ባለስልጣናት ግን የሰው ህይወት እየጠፋ ነው ስራ ከተሰራ እንዴት ይሄ ነገር ሊፈጠር ይችላል በመጀመሪያ ደረጃ ያው በዚህ በግጭቶች የሚደርሰው ጉዳት ከምንም በላይ የሰው ህይወት ያሳስባል ይሄ ለማንም ሰው ለሆነ በእንደዚህ አይነት ግጭት ወቅት የወገኖቻችን ህይወት መጥፋት አልነበረበትም እጅጉ በእጅጉ አሳሳቢ ነው ይሄ በዚህ ዘመን በሁሉንም ነገር በውይይት መፍታት እየተቻለ ግጭቶች ይህን ያህል ዋጋ ማስከፈላቸው ማንንም ሰው ያሳስባል። ለዚህ ደግሞ የሚዳርጉትን ነገሮች ከስራ መሰረታቸው መፍታት፣ ማረም፣ ማስተካከል ስለሚገባ ነው በዚህ ጉዳይ ላይ የምንነጋገረው ማለት ነው። የአንድም ሰው ህይወት መጥፋት የለበትም። አካል መጉደል የለበትም። እነዚህ የሚሞቱ ሰዎች እንግዲህ የምናነጋግራቸው ነዋሪዎች በታጣቂዎች እንደሚገደሉ ህይወታቸው እንደሚጠፋ ነው የሚነገረው። ይህንን ድርጊት የፈጸሙ ሰዎች በህግ ይጠየቃሉ ይላል የኢትዮጵያ መንግስት። እና መቼ ነው በህግ የሚጠየቁት እነዚህ ሰዎች? ያው በግጭቶቹ ከጸጥታ መዋቅሩም ከጸጥታ መዋቅሩ ውጭ ከዜጎችም ከነዋሪዎችም ነው ህይወት የጠፋው። እንግዲህ ከተጠያቂነት አኳያ አሁን ያለውን በተመለከተ ለመግለጽ ያህል በወልዲያ ግጭቱ ከተፈጠረ ጀምሮ የክልላችን ርዕሰ መስተዳድር በቦታው በማግስቱ ነው የተገኙት። የወልዲያ ነዋሪዎች አነጋግረዋል፣ የሀገር ሽማግሌዎች እና የተለያዩ ህብረተሰብ ክፍሎችን አነጋግረዋል። በውይይታቸውም ወቅት ህብረተሰቡ ያነሳው እያንዳንዱ ነገር ተጣርቶ እርምጃ ይወሰድልን ነው። ርዕሰ መስተዳድሩም ቃል የገቡት በሁሉም ዘርፍ ግጭቶች በተከሰቱበት ጊዜ ያሉ ግድፈቶች እና ስህተቶች ካሉ እነዚህ በደቂቅ ተጣርት ለህብረተሰቡ ግልጽ እንደሚሆኑ እርምጃም እንደሚወሰድ ዝርዝር ጥናት እንደሚደረግ ቃል ገብተው ነበረ። በዛኑ ማግስት ክልልም ከዞኑም ይሄንን የሚያጣራ የአመራሩና የባለሙያዎች ቡድን ተልኮ በቦታው በዝርዝር እያጣራ ነው። በደረሰበት መረጃ ልክ ለህዝብ ይገለጻል። በጥፋቱ ልክም እርምጃ ይወሰዳል። ማለት ምን ያህል ነው? በንብረት ደረጃ ምን ያህል ንብረት ነው የወደመው? አሁን በዚህ በሶስቱ ከተሞች በተፈጠረው ግጭት ምን ያህል ንብረት ወድሟል? ወደዛ ሲያመራው ምንድን ነው? እንግዲህ እነዚህ ግጭቶች በተከሰቱባቸው ቦታዎች በወልዲያም፣ በቆቦም፣ በበርሳም የደረሱ ጉዳቶች ከህይወትና ከአካል በመለስ የመንግስትና የህዝብ በተለይም የነዋሪዎች ንብረት ነው። የንግድ ተቋማት፣ መኖሪያ ቤቶች ጭምር በተለይ በቆቦ አካባቢ ደግሞ የኢንቨስትመንት ቦታዎች እነዚህ ናቸው። እያንዳንዳቸው ምን ያህል ነው መጠናቸው? ጉዳታ የጉዳቱ ደረጃ ምን ያህል ነው የሚለው እና የመሳሰሉት ነገሮች በዝርዝር መጠናት እና በእያንዳንዱ መረጃ ትክክለኛ መረጃ መያዝ አለበት። ይሄው እየተሰራ ነው። በዋናነት ግን የንግድ ተቋማትም ሆቴሎችም፣ ኢንቨስትመንት ቦታዎችም እና የመንግስት ተቋማትም የጥቃቱ ሰለባ ሆነው ያነጋገር ናቸው። ነዋሪዎች እንደ ገለጹት በሰሜን ወሎ ዞን የሚነሱት ችግሮች የተለያዩ መሆናቸውን ገልጸው እስካሁን ውይይት ከማለት ውጭ ችግሮቻቸው ሲፈቱ እንዳላዩ ተናግረዋል። የክልሉ መንግስት በበኩሉ በዚህ አለመረጋጋት በመንግስት በኩል ለሕዝቡ ጥያቄ በአፋጣኝ ምላሽ አለመሰጠቱን መሆኑን አስታውቋል። ሕይወታቸው ለጠፋውና አካላቸው ለጎደሉ ሰዎች የተሰማውን ሐዘን በመግለጽ መጽናናቱን ተመኝቷል። ግጭቶቹ መልካቸውን እንዲቀይሩ በተሰራው ስራ ማንነታቸው ብቻ ተስተውሎ ጥቃት በደረሰባቸው ሰዎች ማዘኑንም የክልሉ መንግስት አስታውቋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።